The Voice of America። የባልደራስ ለእውነተኛ ዴሞክራሲ ሊቀመንበር አቶ እስክንድር ነጋና ሌሎች ሶስት ተከሳሾች ያቀረቡት የዋስትና ጥያቄ ውድቅ ተደረገ። አምስተኛ ተከሳሽ በሰላሳ ሺህ ብር ዋስ እንዲፈቱ ተወሰነላቸው። ፍርድ ቤቱ ልዩ ልዩ ትዕዛዞችን ሰጥቶ በተከሳሾች የመጀመሪያ ደረጃ የክስ መቃወሚያ ብይን ለመስጠት ቀጠሮ ቆርጧል። መለስካቸው አምሃ ዝርዝር አለው። የፌዴራሉ ከፍተኛ ፍርድ ቤት የሕገ መንግሥትና የሽብር ወንጀሎች አንደኛ ተረኛ ወንጀል ችሎት የባልደራስ ለእውነተኛ ዴሞክራሲ አመራር አባላት አቶ እስክንድር ነጋና ሌሎች ሦስት ሰዎች ቀደም ሲል ያቀረቡትን በዋስ የመለቀቅ መብት ጥያቄ ውድቅ አደረገ። ፍርድ ቤቱ ባለፈው መስከረም አስር ቀን በዋለው ችሎት ተከሳሾቹ ባቀረቡት የዋስትና ጥያቄ ላይ ብይን ለመስጠት የአቃቢ ሕግ ክስ ያልተሟላ መሆኑን ተመልክቶ በሰጠው ብይን መሰረት አሻሽሎ ክሱን እንዲያቀርብ ትእዛዝ ሰጥቶ ነበረ። አቃቢ ሕግ ክሱን ለመሻሻል በተሰጠው ጊዜ ውስጥ እንዳቀረበው ከሆነ ተከሳሾቹ ሰኔ 23ና ሰኔ 24 ቀን በአዲስ አበባ ከተማ በተለያዩ የተጠቀሱ ስፍራዎችና ሰዓታት ባነሳሱት ሃይማኖትንና ብሔርን መሠረት ያደረገ ግጭት የአስራ አራት ሰዎች ሕይወት እንዳለፈ አስረድተዋል። ፍርድ ቤቱ ከአቃቢ ሕግ የቀረበውን የተሻሻለ ክስ መሠረት በማድረግ የተከላካይ ጠበቆች ደንበኞቻቸው በሕግ አግባብ በዋስ ከእስር ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ ያቀረቡትን ክርክር ተመልክተዋል። ፍርድ ቤቱ እንዳተተው ከአንደኛ እስከ አራተኛ ያሉት ተከሳሾች ማለትም አቶ እስክንድር ነጋ፣ አቶ ስንታየው ቸኮል፣ ወይዘሮ ቀለብ ስዩምና ወይዘሮ አስካለ ደምሌ ፈጽመውታል በተባለ ወንጀል ቢፈረድባቸው ከ15 እስከ 25 ዓመት የሚያስቀጣ በመሆኑ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ሲል ፍርድ ቤቱ ብይን ሰጥቷል። በሌላ በኩል ደግሞ አምስተኛ ተከሳሽ አቶ ጌትነት በቀለ የተከሰሱበት ወንጀል ፍርድ ቤቱ የዋስትና መብታቸውን የሚያስከለክላቸው ሆኖ ስላላገኘው በሰላሳ ሺህ ብር ዋስትና ከማረሚያ ቤት ወጥተው በውጭ ሆነው ጉዳያቸውን እንዲከታተሉ ወስኗል። ይሁንና ፍርድ ቤቱ ተከሳሹ ከሀገር እንዳይወጡ የጉዞ እገዳ ጥሎባቸዋል። ተከሳሾቹ ልዩ ልዩ የአያያዝ አቤቱታዎችም አቅርበዋል። አቶ እስክንድር ነጋ ባቀረቡት አቤቱታ ፍርድ ቤቱ ባለፈው ችሎት ከባለቤታቸውና ከልጃቸው ጋር በስልክ እንዲገናኙ የሰጠላቸው ትዕዛዝ ማረሚያ ቤቱ ትእዛዙ በጽሑፍ ስላልደረሰው ሊፈጽምላቸው እንዳልቻለ ከውጭ የተላኩላቸው ቁጥራቸው የበዛ መጻሕፍትና መጽሔቶች በእጃቸው እንዳልገቡ አመልክተው ለሚቀጥለው ምርጫ እንዲደርሱ ፈጣን ፍትሕ እንዲሰጣቸው ጠይቀዋል። ከሃይማኖት አባቶቻቸው ለመገናኘት ፈቃድ ተነፍጎኛል ያሉት ደግሞ አቶ ስንታየው ቸኮል ናቸው። ፍርድ ቤቱ በመጨረሻ በአያያዝ ረገድ ያልተፈጸሙ ትእዛዞች በአስቸኳይ ተግባራዊ እንዲሆኑ ትእዛዝ እንደሚጽፍ ገልጾ ሁሉም ወገን የተፋጠነ ፍትሕ እንዲያገኝ የተቻለው ሁሉ እንደሚደረግ ቃል ገብቷል። እስከ ዛሬ ፍርድ ቤት ያልቀረቡት ስድስተኛና ሰባተኛ ተከሳሾችን ፖሊስ እንዲያቀሩ ፍርድ ቤቱ ትእዛዝ ሰጥቶ የመጀመሪያ የክስ መቃወሚያ ለመቀበል መስከረም 29 ቀን 2013 እንዲሁም መቃወሚያውን መርምሮ ብይን ለመስጠት ለጥቅምት 12 ቀን 2013 ዓ.ም ቀጠሮ ቆርጧል። እና አቶ እስክንድር ነጋ ከአርቲስት አጫሉ ሁንዴሳ ግድያ በኋላ በአዲስ አበባ ከተማ በተፈጠሩ ውከቶች አቃቢ ሕግ ክስ እንደመሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ከፍርድ ቤት ጉዳዮች ጋር የሚያቆየን ይሆናል። በደቡብ ክልል ጠቅላይ ፍርድ ቤት ሕገ መንግስታዊ ስርዓት ንደዋል ከባድ የሙስና ወንጀል ፈጽመዋል ተብለው በተጠረጠሩ በስድስት የወላይታ ዞን ከፍተኛ አመራሮችና ፖለቲከኞች ላይ በወላይታ ዞን ከፍተኛ ፍርድ ቤት ተፈቅዶ የነበረውን የዋስትና መብት አገደ። ፍርድ ቤቱ ዛሬ በአዋሳ ከተማ ባስቻለው ችሎት የወላይታ ዞን አስተዳዳሪ የነበሩትን አቶ ዳጋቶ ኩምቤን ጨምሮ ፍርድ ቤት የቀረቡ ስድስት ተጠርጣሪዎች ማረሚያ ቤት እንዲቆዩ ትእዛዝ ሰጥቷል ለመስከረም አንድ 2013 ዓ.ም ተመረተም ተለዋጭ ቀጠሮ ቆርጧል። የሐዋሳው ዘጋቢያችን ዮናታን ዘምድዮስ ተጨማሪ ዘገባ አለው። ዛሬ ችሎት ከቀረቡ ስድስት ተጠርጣሪዎች መካከል ባለፈው ነሐሴ ወር ከስልጣን የተነሱት የወላይታ ዞን ዋና አስተዳዳሪ አቶ ዳጋቶ ኩምቤ፣ የወላይታ ዞን የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጥብቡ ዮሐንስና የወላይታ ብሔራዊ ንቅናቄ ወብን ስራ አስፈጻሚ አባል አቶ ጎበዝ አበራ ይገኙበታል። ዘጠኝ ተጠርጣሪዎች ማረሚያ የሚገኙ ሲሆን፣ ሌሎች መጥሪያ ያልደረሳቸውና የተሰወሩ መኖራቸውም ተገልጧል። በዛሬው ችሎት የፌዴራል መርማሪ ፖሊስ ተጠርጣሪዎች የውላይታ ዞን ከፍተኛ አመራሮች ስለነበሩ በምርመራ ስራ ላይ ችግር የፈጠሩ ደሆነም በመዝገቡ ላይ ውሳኔ እስኪሰጥ ድረስ የተጠረጠሩበት ወንጀል ከባድ ህገ መንግስታዊ ስርዓትን መናድና የሙስና ወንጀል በመሆኑ በእስረኛው ፍርድ ቤት የተፈቀደላቸው የዋስትና መብት እንዲታገድ ጠይቋል። ፖሊስ ለችሎቱ ባቀረበው አቤቱታ በነዳጋ ተኩምቤ መዝገብ ከሚገኙ ሀያ ተጠርጣሪዎች መካከል አራቱ በመሰወራቸው መጥሪያ ማድረስ አለመቻሉን፣ አንዱ ተጠርጣሪ ደግሞ መጥሪያ ቢደርሳቸውም ፍርድ ቤት ሊቀርቡ አልቻሉም ብሏል። በአድራሻቸው ያልተገኙ ተጠርጣሪዎች በፖሊስ ተፈልገው እንዲያዙ፣ መጥሪያ ደርሷቸው ያልቀረቡ ተጠርጣሪዎች ደግሞ በዞን ያሳዙት የዋስትና ገንዘብ ለመንግስት ገቢ ሆኖ በተገኙበት ተይዘው እንዲቀርቡ ፍርድ ቤት ትዕዛዝ ስጥልኝ ሲል ፖሊስ ጠይቋል። የተጠርጣሪ ጠበቆች በበኩላቸው መርማሪ ፖሊስ ያቀረበው ህገ መንግስትን የመናድና የሙስና ወንጀልን ፈጽመዋል በሚል ያቀረበው አቤቱታ በበቂ ምክንያት ያልተደገፈና ከጥርጣሬ የማይዘል ነው ብሏል። በዛሬው ችሎት ፖሊስ በምርመራ ሂደት ላይ ችግር እየፈጠረብኝ ነው፣ ማስረጃ ያሰውርብኛል ብሎ ያቀረበው አቤቱታ ከተጠርጣሪዎች ቁጥር ውጭ በመሆኑ መሰረተ ቢስ ስለሆነ ተጠርጣሪዎች የቤተሰብ አስተዳዳሪዎችና በባህሪያቸውም መልካም ስነ ምግባር ያላቸው በመሆናቸው ፍርድ ቤት የዋስትና መብታቸውን እንዲያስከብር ስል ጠይቋል። ጠዋት ግራቀኙን ሲያከራከረ የቆየው ችሎቱ ከሰዓት በኋላ መዝገቡን መርምሮ በወላይታ ዞን ከፍተኛ ፍርድ ቤት ተፈቅዶ የነበረውን የዋስትና መብታቸውን አግዷል። ፍርድ ቤቱ ዛሬ በሐዋሳ ከተማ በአስቻለው ችሎት የወላይታ ዞን አስተዳዳሪ የነበሩት አቶ ዳጋቶ ኩምብን ጨምሮ ፍርድ ቤት የቀረቡ ስድስት ተጠርጣሪዎች ፍርድ ቤት በቀረቡበት ማረሚያ እንዲገቡም አዟል። መጥሪያ ያልደረሳቸውና በአድራሻቸው ያልተገኙ አራት ተጠርጣሪዎች በተገኙበት ተይዞ እንዲቀርቡ ፍርድ ቤቱ ለደቡብ ክልል ፖሊስ ትእዛዝ ሰጥቷል። በዚሁ መዝገብ ተራ ቁጥር 20 ላይ ስማቸው የተጠቀሱት ተጠርጣሪ በታችኛው ፍርድ ቤት የተወሰነውን የ100 ሺ ብር የዋስትና ገንዘብ እንዲያስዙና በፖሊስ ተፈልገው እንዲያዙም ታዟል። በመጨረሻም ፍርድ ቤቱ ለመስከረም 21 2013 ዓ ም ቀጠሮ ሰጥቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም